በብሪታንያ የሚካሄደው አገር አቀፍ ብሔራዊ ምርጫ የስምንት ሳምንታት ሰጥ አገባ ክርክር አብቅቶ በነገ ዕለት ደግሞ ሕዝቡ በምርጫ ሳጥን ለሚቀጥሉት አምስት ዓመታት ማን እንደሚመራው የፍርድ ውሳኔውን ይበይናል። በነገ ዕለት በሚካሄደው የብሪታንያ አገር አቀፍ የሕዝብ እንደራሴዎች ምርጫ በግንባር ቀደምትነት ትልቁ ውድድር በወግ አጥባቂው ማለትም በኮንሰርቫቲቭ ፓርቲ በጠቅላይ ሚኒስትር ትሬዛ ሜይ የሚመራውና እንዲሁም በሠራተኛው ማለትም በሌበር ፓርቲ በጀርሚ ኮርቢን በሚመራው መካከል ሲሆን የድሉ ተጎናጻፊ ከሁለቱ አንዱ መሆናቸው አያጠራጥርም። በነገ እለት ከሁለቱ ግዙፍ የፖለቲካ ተቀናቃኞች ባሻገር ማለትም ከኮንሰርቫቲቭና ከሌበር ሌላ የሊበራል ዲሞክራት፣ የስኮትላንድ ኤስኤንፒና የዩኬአይፒ የተሰኘ የቀኝ አክራሪ የፖለቲካ ድርጅትና ግሪን ፓርቲ የተሰኙ ተካፋይ ናቸው። በጠቅላይ ሚኒስትር ቴሬዛ ሜይ የሚመራው የወግ አጥባቂው ማለትም የኮንሰርቫቲቭ ፓርቲ ወይም በጀርሚ ኮርቢን የሚመራው የሌበር የሰራተኛው ፓርቲ ከፍተኛ ድምፅ በነገው እለት አግኝተው ካልተመረጡ የግድ ከሌሎች አነስተኛ ፓርቲዎች ጋር የጣምራ መንግስት የመመስረት እጣፋንታ ሊያጋጥማቸው ይችላል የሚል ግምት አለ። ጠቅላይ ሚኒስትር ቴሬዛ ሜይ ምርጫውን ከመጥራታቸው በፊት የነበራቸው ተቀባይነት በህዝብ ዘንድ በተደረገ የህዝብ አስተያየት መለኪያ ተቀናቃኛቸውን በ18 እጅ ከመቶ በላይ ይመሩ ነበር። የምርጫው ዘመቻ ከተጀመረ ወዲህ ግን የጠቅላይ ሚኒስትሯ ድጋፍ እጅግ እያሽቆለቆለ መውረዱ ከሁለት ቀናት በፊት በተደረገ የህዝብ አስተያየት መለኪያ ሰንጠረዥ ተቀናቃኛቸውን የሚመሩት በአራት እጅ ከመቶ ብቻ መሆኑ በጠቅላይ ሚኒስትሯና በፓርቲያቸው ዘንድ ድንጋጤን ሳያስከትል አልቀረም። ለዚህም ዋናው መንስኤ ጠቅላይ ሚኒስትር ቴሬዛ ሜይ ከተቀናቃኝ የፖለቲካ ድርጅቶች ጋር በቴሌቪዥን ክርክር ለመካፈል ባለመፈለጋቸው፣ በብሪታንያ የጤና አገልግሎት መዳከም፣ የዩኒቨርሲቲ ተማሪዎች ክፍያ እየጨመረ መሄድ፣ አሸባሪዎች ጥቃት እያደረሱ ባሉበት ወቅት የፖሊስና የጸጥታ ኃይል ቁጥጥር መቀነስ እንዲሁም ደግሞ የህፃናት መዋለ ቦታዎች እየተጣበቡ መምጣት ለነዚህ ችግሮች በቂ መፍትሄ ለመስጠት ጠቅላይ ሚኒስትር ቴሬዛ ሜይ በተለያዩ ጊዜያት ለቀረቡላቸው ጥያቄዎች በቂ መልስ ከመስጠት መቆጠባቸው ድጋፋቸውን እንዲቀንስ አድርጎታል። በአንጻሩ የሌቦሩ መሪ ጀርሚ ኮርቢን ለሰፊው ህዝብ የቆሙና በሀገሪቱ አሉ ለተባሉት ግንባር ቀደም ችግሮች መፍትሄ ለመስጠት ፓርቲያቸው ያወጣው መርሆ በመራጩ ህዝብ ዘንድ ድጋፋቸው እንዲጨምር ረድቷቸዋል። ጀርሚ ኮርቢን በምርጫው ማጠቃለያ ንግግራቸው enough to get ወደ ዩኒቨርሲቲ ለመግባት እድል ያገኙና ዩኒቨርሲቲ የገቡ ትምህርታቸውን አጠናቀ ሲጨርሱ የ50 ሺ የእንግሊዝ ፓውንድ እዳ ተሸክመው ይወጣሉ። እኔ ከተመረጡ በዩኒቨርሲቲ ክፍያ አይኖርም። ተማሪዎችም ተመርቀው ሲወጡ እዳ ተሸክመው አይወጡም። የጤና ተቋማት የነፃ አገልግሎት እንዲሰጡ አደርጋለሁ። የኮንሰርቫቲቭ ፓርቲ ብሪታንያ ለሀብታሞች ብቻ እድል ሰጪ ያደረጓት ሲሆን እኔ ከተመረኩ ብሪታንያ የሁሉም ህብረተሰብ እኩል እንድትሆን አደርጋለሁ በማለት ቃል በመግባት የምርጫ ዘመቻቸውን አጠናቀዋል። በአንጻሩ ደግሞ የወግ አጥባቂው የኮንሰርቫቲቭ መሪ ቴሬዛ መይ በበኩላቸው የብሪታንያ ህዝብ ለምርሳቸውን መምረጥ እንዳለበት ሲማጸኑ ሐቁ፣ አሁን ካለን የመቀመጫ ብዛት ስድስት ያህል በምርጫ ጣን ማለት ጀርሚ ኮርቢን ጠቅላይ ሚኒስትር ሆነ ማለት ነው። ይህ ደግሞ የብሪታንያ ሕዝብ ከአውሮፓ ማህበር ለመውጣት የወሰነውን ውሳኔ ችግር ላይ የሚጥል ነው በማለት ዘመቻቸውን አጠቃለዋል። በፖለቲካ ገምጋሚዎች አስተያየት ግን ምናልባት በአነስተኛ ድምፅ በጠቅላይ ሚኒስትሯ ቴሬዛ ሜይ የሚመራው የወጋ አጥባቂው ፓርቲ ሊመረጥ ይችላል ቢሉም የጀርሚ ኮርቢን በህዝብ ዘንድ ተቀባይነት እያገኙ መምጣቱ ከመተንበይ ይልቅ አርብ ጠዋት ቆይቶ ውጤቱን ማወቁ የተሻለ መሆኑን መርጠዋል። ድል ነሳው ጌታነህ ለዶች ቤለ ድምፅ ሬዲዮ ለንደን።